የአማራና የትግራይ ክልሎች በሚዋሰኑባቸው የጠገዴና የጸገዴ ወረዳዎች ድንበር ሊካለሉ ስምምነት ፈርመዋል። ስምምነቱን በጠገዴ ወረዳ ቀራቅር ከተማ የፈረሙት የሁለቱ ክልሎች ርዕሳነ መስተዳድሮች አቶ ገዱ አንዳርጋቸውና አቶ አባይ ወልዱ ናቸው። በስምምነቱ መሰረት ለረጅም ዓመታት ሲያወዛግቡ ነበር የተባሉት የግጨው በረሃዎቹ የሟይ እምቧና የሰላንዴ የእርሻ አካባቢዎች እንደዚሁም የአየር ማረፊያ ወደ ጠገዴ ወረዳ እንደሚካለሉ በግጨውና በጎቤ የሚኖሩ የትግርኛ ቋንቋ ተናጋሪዎች የሚኖሩባቸው አካባቢዎች ደግሞ በትግራይ ክልል ወደ ጸገዴ ወረዳ ሊካለሉ መወሰኑን የአማራ መገናኛ ብዙኃን ዘግቧል። የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር አቶ ገዱ አንዳርጋቸው የድንበር ውዝግቡ ሳይፈታ የከረመው በመካከላችን መደማመጥ ባለመኖሩ ምክንያት ነው ሲሉ ተደምጠዋል። በመካከላችን አለመግባባት፣ አለመደማመጥ በመኖሩ ምክንያት ለረጅም ጊዜ ያጓተትነውን ችግር አሁን መደማመጥ በመኖሩ ተስማምተን በቀላሉ ፈተነዋል ካሁን በኋላ ዘመኑ የአብሮነት የአንድነት እና የልማት ነው። የትግራይ ክልል ርዕሰ መስተዳድር አቶ አባይ ወልዱ በበኩላቸው ይኸው ችግር ስራ ለመስራት እክል ሆኖብን ቆይቷል ሲሉ ተደምጠዋል። ልማቱ መልካም አስተዳደሩ የምናጠናክርበት ሁኔታ እንዳንፈጥር ሲያሰናክለን የነበረው ችግር የእናንተ የህዝብ ሽማግሌዎች ሀሳብ መሠረት በማድረግ ብአዴን፣ ህወሓት በዛሬ ዕለት የሚፈታበት ሁኔታ ሁለቱም ድርጅቶች በጋራ የሕዝቡን ጥቅም የሚያረጋግጡበት ሁኔታ የፈጠረ ታሪካዊ ቀን በመሆኑ እንኳን ደሳላችሁ ለማለት ኢትዮጵያ በመስተዳድሮች መካከል የድንበር ችግር የገጠማት ግን በትግራይና በአማራ ክልሎች መካከል ብቻ አይደለም። የኦሮሚያና የሶማሌ ክልሎችን በሚያዋስነው ምስራቅ ኢትዮጵያ ተመሳሳይ ኩነቶች እየታዩ ነው። ከሚኤሶ ተሻግሮ ወደ ባሌና ወደ ቦረና ግዛቶች በተስፋፋው የወሰን ግጭት የድንበር አካባቢ ነዋሪዎች ነፍጥ ተማዘው ተታኩሰዋል። ትክክለኛ ቁጥር ባይታወቅም የሰው ሕይወትም ጠፍቷል። የኢትዮጵያን አዲስ አመን ለማክበር ሽር ጉድ የሚለው የሀገሪቱ መንግስት ግን እስካሁን ግጭቶቹ ላይ በይፋ ያለው ነገር የለም። የኢትዮጵያ ህገ መንግስት በክልሎች መካከል ለሚነሱ ግጭቶችና አለመግባባቶች መፍትሄ እንዲፈልግ ኃላፊነት የጣለበት የፌዴሬሽን ምክር ቤት ድምፁ አይሰማም። የግጭት ትንተናና አፈታት ባለሙያው አቶ አለማየሁ ፈንታው የፌዴሬሽን ምክር ቤት በፖለቲካ ተቋምነቱ ችግሮቹን መፍታት ስለመቻሉ ጥያቄ አላቸው። ህገ መንግስቱ ቲዮሬቲካሊ ማለት ነው ያስቀመጠው አሰራር አለ። ከቲዮሪ አንጻር ችግር የለው ነገር ግን የፓርቲው አወቃቀር ኢህአዴግ እንደምታውቀው ግንባር እንደመሆኑ መጣ የፓርቲዎቹ የእርስ በርስ ግንኙነት የፌዴሬሽኑን አካሄድ ይወስነዋል። ሶ ከዚህ አንጻር አሁን እየሆነ ያለው ነገር ምንድን ነው? በእርግጥ እያስነሳ ያለው ጥያቄ በእርግጥ ህገ መንግስቱ በቲዮሪ ያስቀመጠው አሁንም በተግባር የምንከተለው የግጭት አፈታት አሰራር ሀውስ ኦፍ ፌዴሬሽን ነው፣ እንደዚህ አይነት ጉዳዮችን የሚወስነው ሀውስ ኦፍ ፌዴሬሽን ደግሞ ፖለቲካዊ ተቋም ነው። በእርግጥ ፖለቲካዊ ተቋም የዚህ አይነት ጉዳዮችን የመፍታት ብቃት አለ ያለው ወይ ይሄስ አካሄድ ለወደፊቱ ሰላምን ሊያረጋግጥልን ይችላል ወይ የሚለው ነገር ይሄ ስልጣኔ የፍርድ ቤቶች ቢሆን ኖሮ ነጻ ዳኝነት ካለ ማለት ገለልተኛ ዳኝነት ቢኖረን ከፌዴሬሽን ምክር ቤት የተሻለ ስራ መስራት ይችሉ ነበር ወይ የፓርቲ የውስጥ ጉዳይ የፌዴሬሽን ምክር ቤትን አሰራር እያደናቅፈው ከሆነ ይሄንን ልታስወግድ የሚችልበት መንገድ ከፖለቲካ ነጻ የሆነ አካል ነው ይሄንን በአገባ ሊወጣ የሚችለው ቲዮሬቲካሊ ያም ደግሞ ጁዲሽሪ ሆነ ፍርድ ቤቱ ሆነ የድንበር ውዝግቦቹ ገዢውን ፓርቲ ከአመት በላይ የፈተነውን ህዝባዊ ቁጣና የጸጥታ መደፍረስ መከተላቸው በፌዴራላዊው ስርዓት ላይ የሚነሱትን ጥያቄዎች ከረር ያደርጉታል። የኢትዮጵያ መንግስት ሹማምንት ለሌሎች አገሮች አርአያ ይሆናል የሚሉት ፌዴራላዊ አወቃቀር ከቶውንም አልበጀንም የሚሉ የተቃውሞ ድምጾችን በርክተዋል። የኢትዮጵያ ፌዴራላዊ አወቃቀር ከሽፎ ይሆን የሚሉት ታዛቢዎችም በርካቶች ናቸው። አቶ አለማየሁ ፈንታው ገዢው ግንባር ሀገሪቱ ለሚገጥሟት ችግሮች ዘላቂ መፍትሄ ከመሻት ይልቅ እሳት በማጥፋቱ ላይ አተኩሯል ይላሉ። በእርግጥ ኢህአዴግ እየተማረ ነው ወይ የሚለው ነገር እና ኢህአዴግ ለወደፊት ውስጥ ይማራል ወይ የሚለው ነገር በጣም ከባድ ጥያቄ ነው። እስካሁን ድረስ እየተማረ መሆኑን ያሳየን ነገር የለም። የእሳት ማጥፋት እንቅስቃሴ ውስጥ ነው የሚገባው አንድ ሀገር በተነሳ ቁጥር የዚህ አይነት ነገር ደግሞ ተቋማዊ አሰራር፣ ዘላቂ መፍትሄ የምትፈልግበት ሁኔታ ነው የሚያስፈልገው እንጂ የእሳት ማጥፋት አካሄድ አይደለም። የእሳቱ ምንጭ ነው ማጥፋት ያለበት። በኢህአዴግ ድርጊቶች መካከል ያለውን የውስጥ ግንኙነት ማስተካከል የመጀመሪያ ጉዳይ ነው የሚመስለኝ።